አምባሳደር ዲና ሞፍቲ በመግለጫቸው የተባበሩት መንግስታት የፖለቲካና የሰላም ጉዳዮች ምክትል ዋና ጸሐፊ ባለፈው ሳምንት አዲስ አበባ እንደገቡ ገልጸው ህወሓት መንግስት የወሰነውን የተናጠል የተኩስ አቁም አለማክበሩን በተመለከተ ተመድ ድምፅ እንዲያሰማ ማሳሰቢያ እንደተሰጣቸው ተናግረዋል። የህዳሴው ግድብ የልማት ብቻ መሆኑና ስድስተኛው ሀገር አቀፍ ጠቅላላ ምርጫ በሰላም መጠናቀቁ እንዲሁም ሱዳን የኢትዮጵያን ግዛት መውረሯ እየታወቀ ዓለም አቀፉ ማህበረሰብ ዝም ማለቱ ተገቢ እንዳልሆነ ገለጻ ተደርጎላቸዋል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጀምሮ ተቋሙ እንደ ተቋም ለኢትዮጵያ ትልቅ ግምት ይሰጣል። ኢትዮጵያ የአካባቢው ወሳኝ ሀገር ናት፣ ሊንችፒን ነው ያሉት እንግሊዝኛ። ስለዚህ ከኢትዮጵያ ጋር ያለውን ግንኙነት በማጠናከር የኢትዮጵያን ሚና በማድነቅ ኢትዮጵያን ይደግፋል ብለው ነው የገለጹት። የተባበሩት መንግስታት ድርጅት ዋና ጸሐፊ በተለይ የዚህ የኢትዮጵያን ሁኔታ በተገቢው እንደሚገባቸውና በዚህ ደረጃ ተቋሙን እየመሩ መሆኑን ተቋሙ የተባበሩት መንግስታት ድርጅት በየትኛውም መስ ኢትዮጵያን ለመርዳት ፈቃደኛ መሆኑን ነው ገለጹት። ትናንት የአልጄሪያው የውጭ ጉዳይ ሚኒስትር ገብተው ከርዕሰ ብሔር ሳህለ ወርቅ ዘውዴ እና ጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውንም ቃል አቀባዩ ተናግረዋል። የአረብ ሊግ አባል ከመሆኗ ጋር አልጄሪያ የአረብ ሊግ በኢትዮጵያ ላይ ተገቢ ያልሆነ አቋም መውሰዱ ለግብጽና ለሱዳን የሚያዳላ በኢትዮጵያ ክሳራ ያራመደው አቋም ተገቢ ያለመሆኑን ተነግሯቸዋል። ሚኒስትሩም አልጄሪያ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ጠንካራ ፍላጎት እንዳላት በአረብ ሊግ ውስጥ ደግሞ የተወሰደውንም አቋም ለማስተካከል ጥረት እንደምታደርግ በተለይ የኢትዮጵያ አየር መንገድ ደግሞ ወደ አልጄሪያ እንዲበር ያላቸውን ፍላጎት አንስተው ይሄ ተግባራዊ እንዲሆን ጠይቋል። ቃል አቀባይ አምባሳደር ዲና ሙፍቲ ከጅቡቲ ወቅታዊ ሁኔታ እንደዚሁም ከአልሸባብ ጋር በተገናኘም ከጋዜጠኞች ጥያቄዎች ቀርቦላቸው ምላሽ ሰጥተውበታል። ከጅቡቲ ጋር ሶፋር ያለን ግንኙነት በጣም ጥሩ ነው። የባህር መስመራችን የባህር በራችንም ከጅቡቲ ጋር ነው። ስለዚህ ከጅቡቲ ጋር ያለን ግንኙነት እንዲበላሽ አንፈልግም። ግን ሌሎች ኃይሎች ኢትዮጵያን ጥቅም በቀጥታ መሆነ በተዘዋዋሪ መንገድ ለመጉዳት ከጎረቤት ሀገሮችን ጋር ሚስ ፐርሰፕሽን ውስጥ ለመክተት ጥርጣሬ ውስጥ ለመክተት የሚባሉ ነገሮች አሉ። በኒውስ መልክም በሚዲያም ጭምር ነው፣ በዲስኢንፎርሜሽን ጭምር ጅቡቲ ኢትዮጵያ ልትወጋ ነው፣ ኢትዮጵያን ጥረት እያሰለጠነች ተብሎም ሊቀርብ ይችላል። እርግጠኛ መሆን ያለብን ነገር የእኛ መከላከያ ሰራዊት ኢንታክት ነው። በጠረፍ አካባቢ የሚመጣውን ትሬት እንደ ማንኛውም ጊዜ ይከላከላል። ነው አልሸባብ ያው አካባቢ ትሬት ነው። ተዳከመ እንጂ በየጊዜው ይዳከማል እንጂ አልጠፋም። ሶማሊያ ውስጥ ሰምሀው አለ። አሁን ደግሞ የሶማሊያ ውስጥ የምርጫ የምንም ፖለቲክስ መኖሩን አጋጣሚ ተጠቅሞ እዚህም እዛም ይላል፣ ወደዚህም አካባቢ ይገፋል። በኢትዮ ግን አዙዥል እየተገታ የሚሄድበት ሁኔታ ነው ያለው። የኢትዮ ሱዳን ድንበርን በተመለከተም አሁን ስላለው ተጨባጭ እውነታም አጭር ማብራሪያ ሰጥተዋል። ሱዳኖች ኢንትራንሲጀንሱን ቀጥለው አንዳንድ ቦታ ድልድይ መስራት ጭራሽ ሴትልመንት እንደዚህ አይነት እየሞከሩ ያለበት ሁኔታ ነው ያለው። ይህም በፍጹም አያዋጣቸውም። አስኬዳችን የተባሉ ያለበት ሁኔታ ነው ያለው። ከሳውዲ አረቢያ በሁለት ሳምንት የተመለሱ አርባ አንድ ሺህ አራት መቶ ዜጎችን በተመለከተ በሰላም ሚኒስቴር የህግ ማስከበር ዳይሬክተር የሆኑት አቶ አምባይ ወልዴ ተጨማሪ ማብራሪያ ሰጥተዋል። የሳውዲ መንግስት ምንም ዝግጅት ሳናደርግ ዜጎችን እንድናስወጣ ከፍተኛ ጫና አድርጎብናል ያሉት ኃላፊው ስራው ነፍስ የማዳን ተግባር ነበርም ብለዋል። ከተመለሱት ውስጥም አስራ ሶስት ሺህ ስምንት መቶ ዘጠና አምስት ያህሉ የትግራይ ክልል ተወላጆች ሲሆኑ ይህም ከፍተኛውን ቁጥር ሚኒስቴር ሲሆን አማራ፣ ኦሮሚያና ደቡብ ክልሎችም ይከተላሉ ብለዋል። ተጨማሪ ከስሳ ሺህ በላይ ዜጎች አሁን ሳውዲ ውስጥ ከፍተኛ ፊትና ከሳውዲ አረቢያ የተመለሱት ኢትዮጵያውያን ዜጎች አዲስ አበባ ከገቡ በኋላ ወደ የክልሎቻቸው የተመለሱ ሲሆን ከተመላሾቹ መካከል 2400 የሚሆኑት ጨቅላ ህጻናት መሆናቸው ሴቶች የመደፈር አደጋ ይደርስባቸው እንደነበር ማሳያ ነውም ተብሏል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።